ዩናይትድ ስቴትስ በሚቀጥሉት ሁለት ዓመታት ከዓለም ዙሪያ የምትቀበላቸውን ስደተኞች ቁጥር በከፍተኛ ደረጃ እንደምታሳድግ አስታውቃለች። ከቅርብ ጊዜ ወዲህ ትኩረቱ በሶሪያ ስደተኞች ላይ ቢሆንም በዩናይትድ ስቴትስ የሚኖረው አፍሪካውያን ተስፋ የሚያደርጉት ከተገባው ቃል የአፍሪካ ስደተኞችም ተጠቃሚ ይሆናሉ ብለው ነው። ያም ሆኖ ግን በዩናይትድ ስቴትስ ያሉ አፍሪካውያን በአንድ ድምፅ እንዳይናገሩ አንድ መሰናክል አለባቸው። ኤሊዛቤት ሊ ከሎስ አንጀለስ ካሊፎርኒያ ያደረሰችን ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። ሎስ አንጀለስ ከተማ ጫፍ ላይ በሚገኘው የአፍሪካውያን ማህበረሰብ ቤተ ክርስቲያን አብዛኞቹ ከኮንጎ ዲሞክራቲክ ሪፑብሊክ የሆኑ ምእመናን ተሰብስበው ጸሎት ያደርሳሉ። ከእነዚህ ውስጥ አንድ ሦስተኛ የሚሆኑት ወደ ዩናይትድ ስቴትስ የመጡት በስደተኝነት ነው። ካሚሌ ቶቶ አፍሪካ ኒው ዴይ የተሰኘው ድርጅት መስራች ናቸው። በስደተኛ መልክ ወደ ዩናይትድ ስቴትስ ለመግባት የማመልከቻው ሂደት ቀላል እንዳልሆነ ያስረዳሉ። አንዳንዴ ሂደቱ በጣም አስቸጋሪ ነው። በጣም ረዥም ከመሆኑ የተነሳ መቼ ጀምረህ መቼ እንደሚያልቅ እንኳን ማወቅ አትችልም። ቶቶ በመጪው እሁድ ወደ ቤተ ክርስቲያኑ ሄደው በጦርነትና ሁከት እየተሰቃዩ ያሉ ወገኖቻቸውን ለመርዳት የያዙትን ጥረት ለምእመናኑ ያስረዳሉ። There are militia groups all over the eastern part of Congo. But again, when I say militia... በመላው ምስራቃዊ ኮንጎ ግዛት ታጣቂ ሚሊሻ ቡድኖች አሉ። እዚህ ላይ ግን ሚሊሻ ስል ብዙ ጊዜ ሰዎች አይረዱኝም። ሁሉም ቦታ አይስል አለ ያልኩኝ እንደሆነ ግን ያኔ ይረዳሉ። አሁን ኮንጎ ውስጥ አልቃይዳና ታሊባን አለ ካልኩ ሰው ይረዳል። ይሄ ደግሞ ላለፉት ሀያ አምስት አመታት አገሪቱ ውስጥ ሲካሄድ ቆይቷል። የቤተ ክርስቲያኒቱ ቄስ ካሴሬካ ኮሶሞ ግን አፍሪካ ውስጥ በጦርነትና አመፃ እየተሰቃየች ያለች ሀገር የቶቶ ኮንጎ ብቻ አይደለችም ይላሉ መላ አህጉሪቱ ማለት እችላለሁ በከባድ ቀውስ ውስጥ ነው ያለችው ስለዚህ አፍሪካውያኑ ሕይወታቸውን ለማትረፍ እየሸሹ እያየ አለም አቀፉ ማህበረሰብ ለምን ብዙ ጊዜ አይኑን እንደሚሸፍን አላውቅም ኢትዮጵያዊቷ ሳባ መስቀል ለረጅም ጊዜ የአፍሪካውያኑ ድምፅ ሆነው ቆይተዋል። ላለፉት ሰላሳ አምስት ዓመታት ስደተኞችን ሲያግዙና መንገድ ሲያሳዩ ነው ያሳለፉት። ሰለባዎቹ እንደ ማንኛውም ሰዎች ናቸው። ሀገራቸው ውስጥ መስራት አይችሉም፣ ይታሰራሉ፣ ስቃይ ይደርስባቸዋል። ስለዚህ እነዚህ የአፍሪካ ስደተኞች ወደ ዩናይትድ ስቴትስ የመምጣቱን እድል እንዲያገኙ ነው የምከራከረው። እንደ አውሮፓውያን ዘመን አቆጣጠር በያዝነው 2015 ዓ ም ወደ ዩናይትድ ስቴትስ ከገቡ ስደተኞች አንድ ሶስተኛ ያህሉ አፍሪካውያን ናቸው። የቴሌቪዥን ፕሮግራም አቅራቢና የመጽሔት ዋና አዘጋጇ ፓሜላ አንቻንግ ትውልዷ ከካሜሩን ነው። ዩናይትድ ስቴትስ በመጪዎቹ ዓመታት የምትቀበላቸው ስደተኞች ቁጥር ከጨመረ ብዙ አፍሪካውያንም እድሉን ያገኛሉ ብዬ ተስፋ አደርጋለሁ፣ ትላለች። በኔው በራሴም ሀገር ጭምር በካሜሩን ሳይቀር ሰዎች ይገደላሉ፣ ይታረዳሉ። ቦኮ ሐራም በሰሜኑ ግዛት በኩል ሰርጎ ገብቶ ብዙ አሰቃቂ ድርጊቶችን ፈጽሟል። ያ ሁሉ የሆነ ግን ዛሬ ይበልጥ ትኩረት የሚሰጠው ለአውሮፓ የፍልሰተኞች ቀውስ ነው። የአፍሪካውያኑ አብይ ችግር ተዘንግቷል። ስለዚህ እንደሚመስለኝ እኛ እንደ አፍሪካውያን ችግሩን ማስረዳት ይጠበቅብናል። ጋዜጠኛ አንቻንግ ተስፋ የምታደርገው የአፍሪካውያኑ ስደተኞች ችግር እርሷ በምታዘጋጀው የቴሌቪዥን ፕሮግራም አማካይነት ይበልጥ ትኩረት ያገኛል ብላ ነው። ይበልጥ ስለ ፍልሰተኞችና የአፍሪካ ዳያስፖራ የሚዘግበው መጽሔቷም በመሳሪያነት ሊያገለግል እንደሚችል ትገምታለች። ያም ሆኖ ግን የአፍሪካው ዳያስፖራ በአንድ ድምፅ ለመናገር ችግር አለው። ቀላል አይደለም ነው የምትለው። አፍሪካውያን አስተሳሰባቸው ጎሰኛ ነው። አስተሳሰባችን በአብላጫው በአካባቢያችን ላይ ይመሰረታል። ብዙ ተከፋፍለናል። አህጉራችን ውስጥ የደረሰብን ሽንፈትም ይኸው አስተሳሰባችን ያስከተለው ውጤት ነው። በአጠቃላይ አፍሪካውያን እንደ አንድ ቤተሰብ አይተያዩም። በዩናይትድ ስቴትስ በአንድ ድምፅ ያም በአፍሪካውያን ድምፅ በአንድነት መስራቱ ይበልጥ ተመራጭ ነው ስትልም ካሜሩናዊቷ የቴሌቪዥን ፕሮግራም አቅራቢና የመጽሔት ዋና አዘጋጅ ፓሜላ አንቻንግ ትመክራለች።